የቁልቢ ገብርኤል ዓመታዊ ንግስ በሰላም ተጠናቋል። ክብረ በዓሉ ከሃይማኖታዊነቱ በመለስ ማኅበራዊ ፋይዳውም የጎላ መሆኑን በሚያሳይ ሁኔታ የአካባቢው ሙስሊም በጎ ፈቃደኞች እንቅስቃሴ ከዚህ በፊት ከነበረው ሁሉ የጎላ እንደነበረ የበለጠ እንደነበረ ተገልጿል። ከኤርትራ ወደ ቁልቢ የተጓዙ ክርስቲያን አማንያንም ከሀያ ዓመታት በኋላ ለመጀመሪያ ጊዜ ዛሬ ገብርኤልን ከኢትዮጵያውያን ጋር አንግሰዋል። ሪፖርተራችን አዲስ ሸኮል ከቁልቢ ተጨማሪ አለው። ቁልቢን፣ ድሬዳዋን፣ ሀረር እና ሌሎች የምስራቅ ሐረርጌ ከተሞችን ላለፉት ቀናት ሞቅ ሞቅ አድርጓቸው የነበረው የቁልቢ ገብርኤል ዓመታዊ ንግስ በሰላም ተጠናቋል። የበዓል አከባበሩ በቅርብ ዓመታት ከነበሩት ሁሉ ደማቅ እንደሆነ ብዙ አማኞች ይናገራሉ። የዘንድሮ የቁልቢ ገብርኤል ካለፉት ዓመታት በተለየ ሁኔታ በርካታ ኤርትራውያንም የተሳተፉበት ሆኗል። በበዓል አከባበሩ ላይ የአካባቢው ሙስሊም ማህበረሰብ ያደረጉላቸውን እንክብካቤና ድጋፍ ከጠበቁት በላይ እንደሆነ ምዕመናን ይናገራሉ። ያው የኢትዮጵያ ሕዝብ እኮ የታወቀ ነው። ምን ጊዜ ሙስሊም፣ ክርስቲያን ምናምን ሳይባባል ሁሉም እኩል በአንድ እምነት የሚያከብር ነው የሚመስል በሚገርም ሁኔታ መንገድ የጠፋበትን ሰው ያሳዩታል። ውሃ የጠማውን ሰው ያጠጡታል። የተራበ ሰው ካለው ይበላል። ሁሉም እንደ ኢትዮጵያ እንጂ እምነት እንደ ትልቅ ልዩነት ተቆጥሮ ወይም ደግሞ አንተ ሙስሊምና አንተ ክርስቲያን ነህ ተባብሎ የሚከበር ባህል አልነበረም። እዚያ አካባቢ ያለው ነገር በጣም ደስ ይላል። በቃ እኛነታችንን፣ ትክክለኛዋን ኢትዮጵያ፣ ድሮ የምናውቃትን ያልተከፋፈለችውን አንድ የሆነችውን ሁሉም ሰው ሰው በሰውነቱ የሚተዋወቅባት ሰው በሰውነቱ የሚዋደድባትን ኢትዮጵያ ለማየት ችያለሁ። ቁልቢ ላይ ማለት ነው። እኔም ከትላንት ወዲያ ከሀረር ወደ ድሬዳዋ ስመለስ ከፍተኛ የትራፊክ መጨናነቅ ያለባት የአወዳይ ከተማ የትራፊክ እንቅስቃሴን የከተማ በጎ ፈቃደኛ ወጣቶች ሲያስተናብሩ ተመልክቻለሁ። በምስራቅ ሀረርጌ ዞን ፖሊስ መምሪያ የመንግስት ኮሚኒኬሽን ጉዳዮች ኃላፊ የሆኑት ኮማንደር ስዩም ደገፋ በዓሉ ከመከበሩ በፊት ፖሊስ ጸጥታውን ከማረጋገጥ አንጻር ሰፊ ቅድመ ዝግጅት ማድረጉን ነው የሚናገሩት። እንደሚታወቀው እኛ የተነሳ ነው፣ ካለፉት የቁልቢ ገብርኤል ንግደ በዓል ተመክሮ በመነሳት ጊዜ እቅድ በማውጣት ነው። በዚህ መሰረት ትልቅ ቁጥር ወንጀል የሚበዙባቸው የደብር ግቢ ውስጥ ከደብር ውጭ፣ አንዳንድ መዝናኛ ቦታዎች ላይ የጥንቃቄ መልእክት ህብረተሰቡ ንብረቱን፣ ገንዘቡን፣ ሞባይሉን እንዲይዝ የለጠፍናቸው የጥንቃቄ መልእክቶች አሉ። ከዛ ውጭ ደግሞ ያው እንደሚታወቀው ሺዎች የሚቆጠሩ የገመቱ የቤት መኪና የህዝብ ትራንስፖርቶች ወደ ስፍራው ላይ ይመጣሉ። በዚህ ላይ ከዚህ ጋር በተያያዘ ብዙ ጊዜ አደጋዎች ይደርሳሉ። የሰውየት ይጠፋል፣ አካል ይጎላል፣ ንብረት ይወድማል። ይህንን በተመለከተ በራሪ ጽሁፎችን አዘጋጅተን ምዕመናኑ ይህን እያነበበ አሽከርካሪ ይህን እያነበበ የትራፊክ ህግና ደንብ እያከበረ እንዲያሽከረክር በማድረጉ ነገር ለምእመናኑ የግንዛቤ ማስጨበጫ ይሆናል ያልናቸውን ነገሮች ሁሉ አካሂደናል። ምእመናኑ ያው እንደሚታወቀው ከአጎራባሽ ክልል ቱሪስቶች፣ አምባሳደሮች፣ የእምነቱ ተከታዮች፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ አረጋውያኖች ይመጣሉ እነዚህን እንዴት ሊከባከቡ ይችላሉ ከሚል አንፃር ያው ጥበቃው የሚጀምረው ከምስራቅ ሸዋ እስከ ቁልቢ፣ ከጅጅጋ እስከ ቁልቢ፣ ከድሬዳዋ እስከ ቁልቢ ያሉት መንገዶች በሙሉ በጸጥታ አካላት የተሸፈኑ ነው። አስተማማኝ የጸጥታ አካላት ስለነበረ በቅርብ በቅርብ እንዲያደርጉ፣ ችግር ሲያጋጥማቸው ደግሞ መረጃ የሚሰጡበት በተመደቡት የፖሊስ አባላት መረጃ እንዲሰጡና ያም አልሳካ ካለ በጊዜ የመረጃ ስልክ ቁጥራችን ደውሎ መረጃ እንደስ እንዲሰጡ ተደርጓል። ምእመናኑ በመንከባከብ ለማረጋገጥ ረገድ የአካባቢ ሙስሊም ማህበረሰብ የአንበሳውን ድርሻ እንደተወጣ ኮማንደሩም ይመሰክራሉ። እንግዲህ እንደሚታወቀው ገብርኤል የሚገኘው በርካታ ሙስሊሞች በሚገኙበት መሀል ምብርት ላይ ነው። እነሱም ጅብሪል ብለው ከኦርቶዶክስ እምነት ሃይማኖት ጋራ ገብሩ ትልቅ እምነት አላቸው። በዚህም የተነሳ አብሮ በመኖር አብሮ በመተሳሰር አብሮ በማክበር በመቻቻል በመፈቃቀር ያለን የረዥም ጊዜ ተመክሮ አንጻር በመነሳት የዘንድሮ ለየት ባለው መልኩ አንድ ብዙ ቀያዙትን በመርዳት የደከሙትን በማገዝ እረፍት ቦታ በመስጠት ውሃ በማቅረብ ለየት ያለ የተቻችሎ እንትን ያሳዩት በጎ ፈቃደኝነት እንቅስቃሴ እንደዚህ የታየበት ጊዜ የለም ማለት እንደውም ያነጋገርናቸው የእምነቱ ተከታዮች ነበሩ። እነሱ በሰጡን አስተያየት መሰረት እንደዚህ አይነት የሁለቱ እምነት ተቻችሎ እንደ ምሳሌ ሊጠቀስ የሚችል ና እንደዚህ አይነት አጋጥሞ አያውቅም የሚል ነው። በዓሉ ያለምንም የትራፊክ አደጋ የተጠናቀቀ ሲሆን ቁልቢ ካረፉ ምዕመናን አስራ አምስት ሺ ብር እና ጋቢ ሲሰርቁ እጅ ከፍጅ የተያዙ አራት ሰዎችም ለዚሁ አላማ በተቋቋመ ፈጣን ችሎት ከአንድ አመት ከአራት ወር እስከ ሁለት አመት ከሶስት ወር የሚደርስ ፍርድ ተፈርዶባቸዋል። የድሬዳዋና ሀረር ከተሞች በዓሉ ከመድረሱ ከቀናት አስቀድሞ የንግድ ትርኢት ና ባዛሮችን ያዘጋጁ ሲሆን በድሬዳዋ ከባዛሩ ጎን ለጎን የተዘጋጀ የሙዚቃ ኮንሰርትም አለ። የሁለቱ ከተሞች ሆቴሎች ከሶስት ቀን በፊት ቀድመው ሙሉ በሙሉ በ ምዕመናን የሚያዙ ሲሆን በትምህርት ቤቶች ና በግለሰብ ቤቶች የሚያድሩትን ምዕመናን በርካታ ናቸው። በዓሉ የአካባቢውን የንግድ እንቅስቃሴ እንዳነቃቀው የሚናገሩ በርካቶች ናቸው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ድሬዳዋ